ለምስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮች ዛሬ ተከታታዩን የኦሪት ዘፍጥረት ምዕራፍ አሥራ አምስትን ጥናት እግዚአብሔር ወዶና ፈቅዶ ይዘንላችሁ ቀርበናል። እኛም እናንተን በያላችሁበት ስፍራ ሆናችሁ በራዲዮናችሁ ዙሪያ ቁጭ ብላችሁ ከእግዚአብሔር ማድ አንድ ላይ እንማራለን። ይህ ሥጋ ሁሉ ሲያልፍ፣ ሥጋ ሁሉ እንደ አበባ ሲረግፍ የማያልፈው የማያረጀው ኢየሱስ ክርስቶስ እኔና እናንተን ከነባሪያችን ከናመላችን እየተሸከመን ለዛሬ ያድርሶናል። የነገውን ደግሞ እርሱ ያውቃል። እግዚአብሔር አምላካችን በመዛላችን፣ እግዚአብሔር አምላካችን በመድከማችን፣ እግዚአብሔር አምላካችን በመበደላችንም አልፈረደብንም። በልጁ በጌታ በኢየሱስ ክርስቶስ ውስጥ ዕለት ዕለት እያየን ምሕረቱን እያሰፋልን እነሆ ይቺን ጊዜ ደግሞ ከጸጋው እንድንቋደስ ፈቃዱ ሆኗል። እግዚአብሔር ለዘላለም እየተመሰገነ ይሁን። በቀን ውሏችን በሌሊትም መኝታችን ጌታ እግዚአብሔር አምላካችን ቅዱሳን መላእክቶቹን በዙሪያችን አሰልፎ ይጠብቀናል። እርሱን ምን ይሳነዋል? እግዚአብሔር ለዘላለም እየተመሰገነ ይሁን። ስጋም ሁሉም ሰው ያለኝ வே அந்த சர மு அந்த அந்த சரா வேறு ஆச்சா உங்க சேல சரால் மேரில் ஆச்சா உங்க எழுச்ச சரால் மேல I'm <laughs> na, <laughs> சரி முரலாச்சு சரால் மேரிலாச்சு எழுச்ச சரால் மேர முருகி சேலா እግዚአብሔር አምላካችን እግዚአብሔር አባታችን እናመሰግንሃለን። አቻና ኩያ በእውነታ አይገኝልህም። ፍጥረታትን በሥርዓት እየመራህ እግዚአብሔር ሆይ እኛንም ደግሞ የዚህ ተቋዳሽ በዚህ በፈጠርካቸውም ላይ ደግሞ አለቃና ገዢ አድርገህ ስለ ሾምከን እናመሰግንሃለን። ያጐደልክብን ነገር ምንድን ነው? እግዚአብሔር ሆይ ሰው ዙሪያውን ማየት አቃተው። እነሆ ያለበትን ስፍራ እንኳን መገንዘብ ተሳ ነው። እግዚአብሔር እንዲህ ያደረገልኝ ማለትን ተሳ ነው። ጌታ ሆይ እኛን ግን ከብዙ እጅግ ከብዙ ሰዎች መርጠ እነሆ ያንተን ታላቅነት እንድናወራ ስለ ገናናው ስምህም ደግሞ እግዚአብሔር ሆይ እንድናወድስ በፊትህም ደግሞ እንድንቀርብ ስላንተም ዝና ስለአንተም ታላቅነት ስላንተ ጥበብና ተአምራት ሁሉ እግዚአብሔር ሆይ እንድንሰማ፣ እንድንማር በእግርህ ስር ስለ ሰበሰብከን እግዚአብሔር አባቴና አምላኬ ሆይ የቤተ መቅደስ ባለሟሎች ስላደረግከን ክብር ለስም ይሁን። ጌታዬ ሆይ በብሉይ ኪዳን እስራት ጭልፋዎቹ የቤት ውስጥ የወጥ ቤት ቁሳቁሶች ሁሉ እንኳን ሳይቀሩ ይቀደሱ ወይም የተቀደሱ ነበሩ። ዛሬ ደግሞ እኛን እግዚአብሔር ሆይ ለመቀደስ በልጂ በጌታ በኢየሱስ ክርስቶስ ስለ መጣ ስለ ተገናኘህን አቤቱ አባቴና አምላኬ ሆይ ከወጥ ቤት ዕቃዎች ቁሳቁሶች በታች ስላላደረግከን እግዚአብሔር ሆይ ክብር ለስሜ ይሁን። ዛሬም ደግሞ በፊት ተገኝተናል፣ በፊት ምታይተናል። ክብር ለስም ይሁን። በዚህን ጊዜ ጌታ መንፈስ ቅዱስን ልከህ ደግሞ እንድትናገርን አስተማሪውን መንፈስ ቅዱስን ልከህ ደግሞ እግዚአብሔር አምላካችን ሆይ ድንቅ ሥራህን እንድንገነዘብና እንድንማር እንድትረዳን እንለምንሃለን። ጌታ ሆይ እንደ ተማርነው ደግሞ ፍሬ አፍርተን ለሌሎች ትርፍ መሆን የምንችልበትን ጉልበትና አቅም ስጠን። የአንተን ፈቃድ የሚያገለግል ልብ በውስጣችን ፍጠርልን። አሮጌውን ዓለም የሚወድ በስባሹን ዓለም የሚወድ ልብ ሳይሆን ለአንተ የሚገዛ እግዚአብሔርነትህን ታላቅነትህንና ዘላለማዊነትህን የሚያከብርን ልብ ፍጠርልን። ይህን ሁሉ ታደርጋለህና ክብር ለስም ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ክብሯን አድማጮቼ እግዚአብሔር ለአብርሃም እንደ ተገለጠለት ቃል ኪዳኑም እንዳጸናለት እንዲሁም ደግሞ አለፍ ብለን አብርሃም የወንድሙን ልጅ ሎጥን በጦርነት ተማርኮ ስለ ነበረ እንዴት እንዳዳነው አንድ በአንድ ከተመለከትን በኋላ ስለ መልከ ጼዴቅ እንዲሁም ደግሞ ሰፋ ያለ ትምህርትንና ግንዛቤን እንድናገኝ ጌታ መንፈስ ቅዱስ ረድቶናል። መጨረሻም ላይ አብርሃም ምርኮንም ቢ ስለ ማለቱ የሚያወሳውን ክፍል ከዚሁ ከኦሪት ዘፍጥረት ምዕራፍ ዐሥራ አራት በስፋት መመልከታችን የሚታወስ ነው። ዛሬ እንግዲህ በቀጠሮ የያዝነው ልንመለከት ምዕራፍ ዐሥራ አምስትን ነው እግዚአብሔር አምላካችን ረድቶን ደግሞ ለዚህች ምሽት አድርሶናልና ጌታ መንፈስ ቅዱስ አስተማሪውን በመካከላችን ነውና፣ አንድ ላይ ኦሪት ዘፍጥረት ምዕራፍ ዐሥራ አምስትን እንመለከታለን። ዳንኤል ምዕራፍ አሥራ አምስት አብይ መልእክቱ እግዚአብሔር ለአብርሃም ጋሻውና ዋጋውን የሚከፍለው እንደሆነ መግለጡ። ፈጠን ፈጠን እያላችሁ ጻፉ። እግዚአብሔር ለአብርሃም ጋሻውና ዋጋውን የሚከፍለው እንደሆነ መግለጡ የአብርሃም እምነትና የአብርሃም እምነትና እግዚአብሔር ከአብርሃም ጋር የገባው ቃል ኪዳን እግዚአብሔር ከአብርሃም ጋር የገባው ቃል ኪዳን የሚሉት ይሆናሉ። የምንመለከታቸው ርዕሶች ማለቴ ነው። እስቲ ቀደም ብለን እግዚአብሔር ለአብርሃም ጋሻውና ዋጋውንም እንደሚከፍለው ሆኖ ስለ መገለጡ የሚያወሳውን አንድ በአንድ እንመለከታለን። በመጽሐፍ ቅዱስ ውስጥ ካሉት ታላላቅ ነገሮች ውስጥ ከፍተኛውን በዚህ በምዕራፍ አስራ አምስት ውስጥ እናነባለን ወይም ደግሞ እንመለከታለን። እንዲህ ይላል ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው ይላል። እግዚአብሔር ለአብርሃም ሲገለጽለት ይህ አራተኛ ጊዜ ነው። እግዚአብሔር ይህንን ሰው ከአንድ ደረጃ ወደ ሌላ ከፍ ያለ ደረጃ እያሳደገውና ወደ እርሱም እያቀረበው ነው። እግዚአብሔር ለአብርሃም በዚህ ሁኔታ ሊገለጥለት ወዷል። ወገኖቼ ለእኔና ለእናንተ ደግሞ በምን አይነት ሁኔታ እንደሚገለጥ በፊቱ ታማኝ ነን ድምፁ ማዳመጥ ብንችል እጅግ ታላቅ ነገርን ማየት እንችላለን። አብርሃምን ከአንድ ደረጃ ወደ ሌላው ደረጃ እንዳሳደገ ሁሉ እኔና እናንተንም እንዲሁ ያሳድገናል። ቃል ብቻ አይደለም ወገኖቼ፣ የእኔና የእናንተ ታማኝ አለመሆን ነው እንጂ የእግዚአብሔር ክንድ ምን ጊዜም አልዛለም። አብርሃም በተለይ ወንድሙን ሎጥን ለመታደግ ታላቅ የእምነት እርምጃ ወስዶአልና፣ የሰዶም ንጉሥ ከምርኮ እንዲካፈል ቢጋብዘውም በእምነት ምን አለ? እምቢ አለ። አብርሃም ሆይ አትፍራ፣ እኔ ለአንተ ምንህነኛ አለው፣ ጋሻህ ነኛ አለው። ይህ ተወዳጅ እንዲሁም አስደሳች ንግግር ነው። ክፍሉ እንደዚህ ባይናገርም ምናልባት አብርሃም በገጠመው ጦርነት እጅግ አስቸጋሪ ሁኔታ ውስጥ ገብቶ ይሆናል። ምናልባትም በሕይወት ከዚያ ጦርነት መትረፉ አጠራጥሮት ይሆናል የሚል ግምት እንዲሁ ተነስቼ ብገምት፣ እግዚአብሔር ጋሻው እንደሆነ ሊያስገነዝበው የተናገረው ይመስላል። አለዚያ አለምንም ምክንያት እግዚአብሔር ተነስቶ እኔ ጋሻህን ነ እኛ ላለውም ምን አለቀጠለና ዋጋህም እጅግ ታላቅ ነው ሲል ተናገረው። በሌላ አባባል እግዚአብሔር አብርሃምን ምርኮ ለመካፈል እምቢ በማለት መልካም አድርገሃል፣ እነሆ በዚያ ምትክ ዋጋ እጅግ ታላቅ ይሆናል ነው ያለው። እግዚአብሔርን ተስፋ አድርጎ በኀጢአት የሚገኘውን ትርፍ እምቢ ያለ ምንኛ ዋጋው ታላቅ ይሆን? ወገኖች፣ ከእኔና ከናንተ አስተዋላቸው። እግዚአብሔርን ተስፋ አድርጎ በኀጢአት የሚገኘውን ትርፍ አዎ ዛሬ በምን አይነት ሁኔታ ውስጥ እንደዋለን እስቲ እናስብ። በኃጢአት የሚገኘውን ትርፍ እምቢ ያለ ሰው ምንኛ ዋጋው ታላቅ ይሆን? አብርሃምን በየማለዳው የሚያበራ ጸዳል ለማግኘት እንደሚተጉ ልጆች ገምታችሁት ይሆንን? ወዳጆች እንደዚህ አስባችሁ ከሆነ ተሳስታችኋል። አብርሃም የተግባር ሰው ነው። ምን መጠየቅ እንዳለበት ያውቃል። እኛም እንደርሱ ብንሆን እጅግ ይጠቅመናል። እንዲህ ብናደርግ የማያስፈልገውን ልዩ መንፈሳዊነትና ብዙዎች የሚመኙትን የውሸትና የማስመሰል የክርስትና ሕይወትን እትተን ምን እንደሚያስፈልገንና ምን መጠየቅ እንዳለብን የምናውቅ ሰዎች እንሆናለን። አብርሃም እዚህ ላይ ያለውን እናስተውል፣ የሚያስደንቅ ነው። እስቲ ቁጥር ሁለትና ሦስትን እኔ አብርሃምም አቤቱ፣ እግዚአብሔር ሆይ ምን ትሰጠኛለ? እኔም ያለ ልጅ ሄዳለሁ፣ የቤቴም መጋቢ የደማስቆ ሰው ይህ ኤልኤዘር ነው አለ። አብርሃምም ለእኔ ዘራ አልሰጠኸኝም፣ እነሆም በቤቴ የተወለደው ሰው ይወርሰኛል አለ ይላል። አድማጮቼ አብርሃም ለእግዚአብሔር እየተናገረው አሁን በቁጥር ሁለትና ሦስት ያነበብነውን ቃል ነበር። ብዙ ሀብትና ብልጥግና አልፈልግም፣ በልቤ ያለውና የእኔ ጥያቄ እንደምታውቀው ልጅ አልባነኝና ልጅ እንድትሰጠኝ ነው ሲል ወደ እግዚአብሔር ተናገረ ወይም ጸለይ የሕዝቦች ሁሉ አባት እንደምሆንና ከእኔም የሚወለዱት ቁጥራቸው እንደ ባሕር አሸዋ እንደሚበዙ ቃል ገብተልኝ ነበር። እኔ ግን ዛሬ አንድም ልጅ የለኝም። በጊዜው በነበረው የአሞራቢ ሕግ መሠረት አብርሃም ልጅ ካልወለደ የቤቱ ኃላፊና መጋቢው ኤሌዘር ይወርሰዋል። እስቲ ቁጥር አራትን ደግሞ ሂደቱን በዚህ ውስጥ ምን እንደሚል እኒ እነሆም የእግዚአብሔር ቃል እንዲህ ስል መጣለት ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል ሲል ቃል መጣለት ከላይ እንዴት ይጽናና? እንዴት ይበረታ? ይሁን አንድ ሰው ቀጥተኛና እውነተኛ ጥያቄ ሲጠይቀው እግዚአብሔርም ቀጥተኛና እውነተኛ መልስ ይሰጠዋል። ልጅ እሰጥሃለሁ፣ አብርሃም እኔ ልጅ እሰጥሃለሁ ሲል በትክክል ፊት ለፊት ተናግሮ አረጋገጠለት። በሌሊትም ወደ ሜዳ አወጣው። እስቲ ቁጥር አምስትን እናንብብ። ወደ ሜዳማ ወጣውና ወደ ሰማይ ተመልከት ከዋክብትንም ልትቈጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንደዚሁ ይሆናል ሲል ተናገረው እግዚአብሔር። ይህ አስደናቂ ንግግር አይደለምን? ወዳጆቼ እግዚአብሔር አስቀድሞ ዘርህን እንደ ባሕር ዳር አሸዋ አበዛዋለሁ ብሎት ነበር። አሁንም ደግሞ እንደ ሰማይ ከዋክብት ዘርህን አበዛዋለሁ ሲለው እንመለከታለን። አብርሃም ከዋክብትን ሊቆጥር አይችልም። ምናልባት ቢሞክር እንኳ በግምት አራት ሺህ ናቸው፣ ስድስት ሺህ ናቸው፣ አስር ሺህ ናቸው ሊል ይችል ይሆናል። ነገር ግን እርሱ ማየት የሚችለው ቢቆጠሩ ከአምሳ ሺህ በላይ ሊሆኑ ይችላሉ፣ ከመቶ ሺህ በላይ ሊሆኑ ይችላሉ። አብርሃም ዘሩን ሊቆጥር አልቻለም። ዛሬም ማንም ሰው ሊቆጥር አይችልም የአብርሃምን ዘር ይህ ሰው አብርሃም የወለዳቸው ሁለት ልጆች ናቸው። ምድራዊና አካላዊ ዘሩ የእስራኤል ሕዝብ ሲሆን፣ መንፈሳዊ ዘሩ ግን ቤተ ክርስቲያን ናት። እንዴት የሚያስደንቅ ቃል ነው ወዳጆቼ! ልብ በሉ አብርሃም የወለዳቸው ስንት ልጆች ናቸው? ሁለት ልጆች ናቸው። ምድራዊና አካላዊ ዘሩ የእስራኤል ሕዝብ ሲሆን ልብ በሉ ምድራዊና አካላዊ ዘሩ የእስራኤል ሕዝብ ሲሆን መንፈሳዊ ዘሩ ግን ቤተ ክርስቲያን ናት። ቤተ ክርስቲያን እንዴት የአብርሃም መንፈሳዊ ዘር ልትሆን ይቻለች ትሉ ይሆናል። መልካም ጥያቄ። አዎን፣ በእምነት ነው ወዳጆቼ። ጳውሎስ ለገላትያ ክርስቲያኖች በጻፈው መልእክቱ እነርሱ በእምነት በክርስቶስ በኩል የአብርሃም ልጆች እንደሆኑ ይህም በትውልድ የዘራረግ ሳይሆን በመንፈሳዊ ዘር በኩል እንደሆነ እንዲህ ሲል ገልጾላቸዋል። እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ ይላቸዋል። ማንን? የገላትያን ሰዎች። እስቲ ጊዜ ሲኖራችሁ ገላትያ ምዕራፍ ሦስት ቁጥር ሃያ ዘጠኝን ልብ በሉና ተመልከቱ። ቀጠል በማድረግ ደግሞ ከቁጥር ስድስት ስለ አብርሃም እምነት እንመለከታለን። ውድ አድማጮቼ እስቲ እስካሁን ድረስ እግዚአብሔር ምን አስተማራችሁ? አብርሃም ስንት ልጆች ነበሩት? የአብርሃም ልጆች ደግሞ ምንና ምንን ይወክላሉ? አዎ ወዳጆቼ፣ እግዚአብሔር ከዚህ ታላቅ ቁም ነገርን አስተምሮናል። በእውነት ነው የምላችሁ፣ ከዚህ የበለጠ የሚያረካኝ በምድር ላይ ፈጽሞ ምንም ነገር የለም። አብርሃም እግዚአብሔርን ታምኖ ነው ፊት ለፊት ምን አለው? እኔ እኮ ልጅ የለኝም፣ የሚወርሰኝ ሰውም እነሆ የደማስቆ ሰው ኤሌዘር የሚባል ሰው ነው። ስለዚህ ልጅ እፈልጋለሁ፣ ዘርን እንዳሸዋ አበዛለሁ ብለኛል፣ የት አለ ሲል ወደ እግዚአብሔር ጸለይ። እግዚአብሔርም ደግሞ ለአብርሃም ፊት ለፊት ተገልጦለት ምን አለው? ልጅ እሰጥሃለሁ አለው። ዘርህንም ደግሞ እንደ ከዋክብት አበዛዋለሁ አለው። ቀድሞ ምን ብሎት ነበር? እንደ ባህር ዳር አሸዋ አበዛዋለሁ ብሎት ነበር። አሁን ደግሞ ወደ ሜዳ ወጣውና ወደ ሰማይ ተመልከታ አለው። እነዚህን ከዋክብቶች መቁጠር ትችላለህን ብሎ አሳየው። እስኪገረም እስኪደነቅ፣ እጁንም አፉ ላይ እስኪጭን ድረስ አብርሃምን እግዚአብሔር ተናገረው። ለእኔና ለእናንተስ እስክንደነቅ እጃችንን አፋችን ላይ እስክንጭን ድረስ ታማኝነን በፊቱ ብንቀርብ እግዚአብሔር አይናገረንምን? አዎ እግዚአብሔር ታማኝ ነው። ወዳጆቼ እኛ ታማኝ እንሁን። በቃ የአብርሃምን እምነት ወደሚያወሳው ወደ ቁጥር ስድስት እስቲ አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቈጠረለት፣ ይላል። ይህ በመጽሐፍ ቅዱስ ውስጥ ካሉት ታላላቅ አባባሎች አንዱ ነው። በእግዚአብሔር ምን አደረገ ይላል? አመነ ይላል። ልብ በሉ፣ በእግዚአብሔር አመነ ማለት አብርሃም እግዚአብሔር የተናገረውን አሜን አለ ማለት ነው። እግዚአብሔር የአብርሃምን ዘር እንደሚያበዛለት የተናገረውን አብርሃምም አመኑ፣ እንደ ጽድቅ ተቈጠረለት። እግዚአብሔር በቃሉ አማካኝነት እግዚአብሔር በተለያየ አይነት ወገን ወቼ በተለያየ አይነት መንገድ አልተናገራችሁ ምንም? የተናገራችሁን ተስፋ ደግሞ እስኪፈጽምላችሁ ድረስ ታምናችሁ ቆይታችኋል ወይንስ አዎ፣ በጥርጥር መንገድ ላይ ጉዞ ጀምራችኋል? ጳውሎስ ይህንን በመጥቀስ በሮሜ መልእክቱ እንደሚከተለው ጽፏል። እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም መጽሐፍስ ምን አለ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቈጠረለት ለሚሠራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቈጠርለትም ነገር ግን ለማይሠራ ኀጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቈጠርለታል ይላል ሮሜ ምዕራፍ አራት ከቁጥር አንድ እስከ አምስት ያለውን የተመልከቱ። እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ ለሚለው ጥያቄ መልሱ የተሰጠው ዋጋ ማለትም ለሥጋ ለባሾች አባት መሆኑ ነው። የእግዚአብሔር ቃል ምን ይላል? አብርሃም አመነ ይላል። እንግዲህ ወዳጆች ይህ ነበር እንደ ጽድቅ የተቈጠረለት የአብርሃም እምነት ለእርሱ ሥራው የዳ ክፍያ እንጂ የጸጋ ምትካ አይደለም። ለደህንነትህ የምትሠራ ከሆነ እግዚአብሔር የእኛ ባለዕዳ ነው። ነገር ግን ወንድሞች ሆይ እግዚአብሔር ከጸጋ ውጪ ሰውን በሌላ መንገድ አያድንም። ሌላ የሚያድንበት መንገድም አልነበረውም። ደህንነትን አግኝታችሁ ከሆነ የዳናችሁት በእግዚአብሔር በማመናችሁ ኢየሱስ ክርስቶስ የግል አዳኛችሁ መሆኑን በመቀበላችሁና እግዚአብሔር ደህንነትን እንደሚሰጣችሁ በማመናችሁ ነው። ለአብርሃም ሥራው ሳይሆን እምነቱ ነበር እንደ ጽድቅ የተቈጠረለት። እምነቱ ምንም እንኳን ጽድቅ ባይሆንም፣ ልብ በሉ፣ እምነቱ ምንም እንኳን ጽድቅ ባይሆንም፣ እግዚአብሔር ግን እንደ ጽድቅ ቈጠረለት። ተመልከቱ፣ እዚህ ላይ ነው ቁም ነገሩ። አብርሃም እግዚአብሔርን አመነ፣ እግዚአብሔር ያለውን በሙሉ ተቀበለ፣ እግዚአብሔርን አመነ። እናንተም እንደዚህ ባለ መንገድ ነው የዳናችሁት። ሁላችንም የዳን ነው በዚህ አይነት መንገድ ነው፣ እግዚአብሔር ለእናንተ ያደረገላችሁን በማመን ክርስቶን ለእናንተ መሞቱንና መነሳቱን በመቀበላችሁ ብቻ እግዚአብሔር ያጸድቃችኋል። ወዳጆቼ፣ በገላትያ ምዕራፍ ሦስት ውስጥ ይህ እውነት በግልጽ ተቀምጧል። እንዲህ ይላል፣ እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቈጠረለት፣ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ ይለናል። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እንደዚሁ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ ይላል። ገላትያ ምዕራፍ ሦስት ከቁጥር ስድስት እስከ ዘጠኝ ያለውን ልብ ይሏል። አብርሃምን ለእግዚአብሔር ታማኝ መሆኑ ሳይሆን ያዳነው በእግዚአብሔር ማመኑ ነው። ይህን መረዳታችን ለእኛ በጣም ጠቃሚ ነው። ወገኖቼ ልብ በሉ፣ አብርሃምን ለእግዚአብሔር ታማኝ መሆኑ ሳይሆን ያዳነው በእግዚአብሔር ማመኑ ነው። እግዚአብሔር ከአብርሃም ጋር የገባውን ቃል ኪዳን ደግሞ ከቁጥር ሰባትና ስምንትና ያለን እንዲህ ይላል ይህችን ምድር ትወርሳት ዘንድ እንድሰጥህ ከከለዳውያን ኡር ያወጣው እግዚአብሔር እኔ ነኝ አለው። አቤቱ እግዚአብሔር ሆይ እንዶ እርሳት በምን አውቃለሁ ሲል ደግሞ እርሱ መልሶ እግዚአብሔርን ይጠይቃል። በዚህ አባባሉ አብርሃም ቀጥተኛና ተግባራዊ ሰው መሆኑን እንረዳለን። ስለ እውነት በተጨበጠ ሁኔታ መነጋገር ይፈልጋል። እኛ እንደ እርሱ እውነተኞች መሆን እንዳለብን አስባለሁ። በክርስትና ሕይወታችን የተጨበጠ ነገር ያስፈልገናል። በሕይወታችሁ ወዳጆቼ እውነት ከሌለ ምንም ነገር የለም ማለት ነው። ዛሬ ብዙ ሰዎች በሕይወታቸው እውነት ሳይኖር በከንቱ ወደ ቤተ ክርስቲያን ይመላለሳሉ። አብርሃም ግን እውነትን በተጨባጭ ሁኔታ ማግኘት የሚፈልግ ሰው ነበር። እግዚአብሔር ምናልባት ለአብርሃም የሚመልስለት ምን እንደሆነ ታውቃላችሁን? እግዚአብሔር እንዲህ ይለዋል አብርሃም ስለ ጠየከኝ ደስ ብሎኛል። ምክንያቱም በፍርድ ቤት ልገናኝ ወዳለውና ከአንተ ጋር የምገባውን ውል እውን አደርገዋለሁ ልጅም ሰጠዋለሁ ይለዋል። ከዚያም በል በዚያ እንገናኝ፣ በውሉም መጨረሻ ላይ ፈርምልሃለሁ ሲለው እንመለከታለን። አሁን ይህንን ስትሰሙ ልብ በሉ ወዳጆቼ አሁን አብርሃምና እግዚአብሔር በዚህ አይነት መንገድ ሲነጋገሩ ብትሰሙ ተቃውሟችሁን ልትጽፉልኝ ሳትጀምሩ አልቀራችሁም። እንዴ አቶ አበበ ደግሞ ዛሬ ምን ሆኗል? እግዚአብሔርን ፍርድ ቤት ወሰደው እንዴ ልትሉ ይሆናል። ነገር ግን ሂደቱ ይሄንን ይመስላል። አብርሃም እኔን ማመን አቃተ። ማመን ልጅ እሰጠሃለሁ ብያ አለው እንዴት አታምነኝም? በል እንግዲያውስ እፈርምልሃለሁ ሲለው እንመለከታለን። በልባችሁም ደግሞ የት ቦታ ነው እግዚአብሔር አብርሃምን በፍርድ ቤት እንገናኝ ያለው ብላችሁ ሳትቈጡም አልቀራችሁም። በርግጥ ወዳጆቼ ትክክል ናችሁ። እግዚአብሔር አብርሃምን በፍርድ ቤት እንገናኝ ብሎ አልተናገረውም። እግዚአብሔር አብርሃምን እንዲህ ነበር ያለው። ቁጥር ዘጠኝና ስርን ተመልከቱ። እርሱም የሦስት ዓመት ጊደር፣ የሦስት ዓመት ፍየልም፣ የሦስት ዓመት በግም፣ ዋኖስም እርግብም ያዝልኝ አለው። እነዚህንም ሁሉ ወሰደለት፣ በየሁለትም ከፈላቸው፣ የተከፈሉትንም በየወገኑ ትይዩ አደረጋቸው። ወፎችን ግን አልከፈለም ይላል። እግዚአብሔር አብርሃም መሥዋዕት እንዲያዘጋጅ ነገረው። ጊደር፣ ፍየልና በግም አመጣ፣ ለሁለት ከፍሏቸው በትይዩ አደረጋቸው። ወፎችን ግን አልከፈላቸውም። ነገር ግን አንዳቸውን ወዲህ አንዳቸውን ደግሞ ወዲያ አድርጎ አስቀመጣቸው። በአብርሃም ዘመን ሰዎች ውል ሲዋዋሉ የሚያደርጉት እንዲህ ነበር። እንግዲህ አሁን ቁጣችሁ በረዳ ላይ አይደለ? አዎ፣ እግዚአብሔርና አብርሃም እንዴት እንደ ተገናኙ እኔ ደግሞ እንዲያው በድራማ ወይም በቲያትር መልክ አድርጌ የውኑን ዓለም አሁን የምንኖርበትን ተጨባጩን ወይም ገሃዱን ዓለም ወስጄ አብርሃምና እግዚአብሔር ሲዋዋሉና ፊርማ ሲፈራረሙ በፍርድ ቤት አስቀምጫቸው ነበረ። እዚህ ቦታ ላይ ደግሞ ይህንኑ የሚመስል ነገር እናገኛለን። አዎ በጥንት ጊዜ ማለትም በአብርሃም ዘመን ሰዎች ውል ሲዋዋሉ የሚያደርጉትና የሚያከናውኑት ነገር አሁን በቁጥር ዘጠኝና በአስር ውስጥ እንዳነበብነው ነበረ። ለምሳሌ አንድ ሰው ከሌላ ሰው በግብ ይገዛ፣ መሥዋዕት ያዘጋጃሉ። እጅና እጃቸውን ተጨባብጠው ውላቸውን እየገለጹ መሥዋዕቱን ያሸጋግሩታል። ይህ የውል ሥነ ሥርዓት በዘመናችን ሰዎች ወደ ፍርድ ቤት ሄደው በሕግ ሰዎች ፊት የሚፈራረሙትን የውል ሥነ ሥርዓትን ይመስላል። እግዚአብሔር በአብርሃም ዘመን የነበረውን ሕጋዊ ስነ ስርዓት ሲጠቀም እንመለከታለን። በኤርምያስ ምዕራፍ ሠላሳ አራት ቁጥር 18 ውስጥ በዚያን ዘመን በሚኖሩ ሰዎች ሁሉ ዘንድ እየተለመደውን ይህን የውል ሥነ ሥርዓት ተጠቅሶ እናገኘዋለን። ቃል ኪዳኔንም የተላለፉትን ሰዎች እንቦሳውንም ቆርጠው በቁራጩ መካከል ባለፉ ጊዜ በፊቴ ያደረጉትን የቃል ኪዳኔንና ቃል ያልፈጸሙትን እያለ ይቀጥላል። በዚህ ክፍል በግልጽ እንደተብራራው ልማዱ መሥዋዕት አዘጋጅቶ መሥዋዕቱን ለሁለት በመክፈል በመካከሉ ማለፍ ነበር። ይህንንም በማድረግ ሰዎች ቃል ኪዳን መግባታቸው መሰክሩ ነበረ። ቁጥር ዐሥራ አንድን ተመልክተን የዛሬውን ትምህርታችንን እንጨርሳለን። እዚህ ላይ ልብ በሉ፣ አብርሃም ልክ እግዚአብሔር እንዳዘዘው እያደረገን ያለው አሞራዎችም በሥጋው ላይ ወረዱ፣ አብርሃምም አባረራቸው ይላል። አብርሃም መሥዋዕቱን ሁሉ እንደ ታዘዘው ካዘጋጀ በኋላ እግዚአብሔርን በመጠባበቅ ላይ እያለ አሞራዎችና ጭልፊቶች ሥጋውን አይቶ ሊበሉ ወረዱ መንትፈውም ለመውሰድ እፈልገው ነበር። አብርሃም ግን አባረራቸው፣ ተከላከላቸውም። እናንተ በዚያ ስፍራ ብትገኙና እንደ ባህሉና እንደ ወጉ የሚደረገውን ብታውቁ ኖሮ አብርሃምን እንደ ሞኝ ነበር የምታዩት። ምክንያቱም መሥዋዕቱ እንደ ወጉ ከተዘጋጀ ሁለቱም የሚዋዋሉ ወዲያውኑ እጅ ለእጅ ተያይዘው መሥዋዕቱን እየተሻገሩ ቃል ኪዳናቸውንም እየተናገሩ በምስክሮች ፊት ውል ይዋዋሉ ነበር። አብርሃም ግን መሥዋዕቱን ብቻውን አዘጋጅቶ ከእርሱ ጋር ቃል ኪዳን የሚገባውን ሰው ይጠባበቃል። በሜዳ ብቻውን ቁጭ ብሎ መሥዋዕቱን አዘጋጅቶ አብርሃምን በዚህ ዐይነት ሁኔታ ሜዳ ውስጥ ብታገኙት ይሄ ምን አይነት ሞኝና ቂል ሰው ነው? ሳትሉት አትቀሩም። ስለዚህ እንደዚህ ትሉት ይሆናል። ወንድማችን አብርሃም ሆይ፣ እንዲያው ብቻህን መሥዋዕቱን አዘጋጅተሃልሳ ከአንተ ጋር ቃል ኪዳን የሚገባ ሰው ግን አልመጣም። ምናልባት እኮ ዘግይቶ ወይም ደግሞ ቀርቶ ይሆናል ትሉት ይሆናል። አብርሃም ግን ለእናንተ ተስፋ የሚያስቆርጥ ንግግር ሳይሸነፍ ወኔውን ጠበቃ አድርጎ እንዲህ ይላችኋል። ወዳጆቼ አትሳሳቱ፣ በፍጹም እርሱ እንኳን ሊቀር ሊዘገይም ማዘጋጀት ያለብኝን እንዳዘጋጅ ተናግሮኛል። ስለዚህ አሁን ይመጣል፣ ቃል ኪዳኑንም ይገባልኛል እያለ በእምነት ደፈር ብሎ ይመልስላችኋል። ከዚያ በኋላ የሚሆነውን ደግሞ ተከታዩን እንመለከታለን። ታምነን እኔና እናንተ እንደ አብርሃም በፊቱ መቆም እንድንችል እግዚአብሔር ጸጋውን ያብዛልን እያልን ስንሰናበታችሁ በፍቅር በሰላም በደስታ ነው። ሌሊቱን ሙሉ እግዚአብሔር አምላካችን ቁርበታችን ባረፈበት ባልጋችን ላይ ቅዱሳን መላእክቶቹን በዙሪያችን ነው አስፍሮ ይጠብቀናል፣ ይንከባከበናል። እንቅልፋችን የጣፈጠ ሰላምም የሞላበት ነው። ስሙ ለዘላለም እየተመሰገነ ይሁን። ደህና ደሩ እያን ልስንት ሰናበታችሁ እኔና ወንድሜ አለማየሁ እግዚአብሔርን ተስፋ እያደረግን የነገውንም ደግሞ እየታመን ነው። ደህና ደሩ።